የደቡብ ክልል ምክር ቤት ቅዳሜነት ዓይነት ባካሄደው አምስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤም የአዲስ ምክትል ርዕሰ መስተዳድር ሹመት አጽድቋል። ለክልል ምክትል ርዕሰ መስተዳድርነት በደኢህዴን የተሾሙትና የክልሉ ምክር ቤት ሹመታቸውን ያጸኑላቸው የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ ሆነዋል። ባለፉት 28 ዓመታት ከሲዳማ ዞን ውጪ ለክልል መሪነት እሳቸው ሲሾሙ ወይም ሲመረጡ ከኃይለ ማርያም ደሳለኝ ቀጥሎ ሁለተኛ ሰው ናቸው። አቶ ርስቱ ይርዳው የክልሉ ምክትል ርዕሰ መስተዳድር በመሆን ሲሾሙ የተኳቸው አቶ ሚሊዮን ማቴዎስ ከስልጣናቸው የተነሱበት ምክንያት ለምክር ቤቱ አባላት ያልተገለጠ ሲሆን ቁጥራቸው የበዙ ሰዎች እሳቸው ከስልጣናቸው የተነሱበትን ምክንያት ሲተነትኑ ከሲዳማ የክልልነት ጥያቄና በክልሉ ከሚታየው የጸጥታ ችግር ጋር በማያያዝ ላይ ይገኛሉ። አንዳንድ ምሁራንም ደኢህዴን የክልልነትን ስልጣን ከሲዳማ ዞን ተወላጆች እጅ ያወጣው ያለ ምክንያት አለመሆኑን እየገለጡ ይገኛሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አቶ ደየሞ ዳሌ ይናገራሉ። የአካባቢው የድርጅቱም አባላት ቅሬታ ሲያቀርቡ እንደነበር እናውቃለን። በግልጽ ኦፊሻሊ ባይነገር ከድርጅት ስልጣናቸው አውርደዋል የሚል ወሬ አለ። የአቶ ሚሊዮን መውረድ ብዙ እንደ እንትን የሚታይ አይደለም። ምክንያቱም የዞንም የሀዋሳ ከተማም ባለስልጣናት ድርጅቱ አግዷል እናውቃለን እና ከዛ ጋር የተያዘ ሊሆን ይችላል የሚል ግምት ነው ያለኝ። ግን ብዙም ሰው እንደዛ ነው ያለው። አቶ ሚሊዮን በነበሩበት ለራሳቸው ዞን ካልሆነ በቀር ለሌላ ቦታ ትኩረት አልሰጡም የሚል ቅሬታ ነበር። ሌላው የሲዳማ ዞን ወደ ሪፈር እንደሚሄደ ነው ያራምዱት እና እሳቸውን ክልሉን ወክለውም ያራምዱ ከሆነ የሚል ፐርሰፕሽን አለ። ድርጅቱ አቶ ሚሊዮን ማቶስን ከስልጣናቸው በማንሳት አቶ ሬስቱ ይርዳውን በምክትል የተመስተዳደርነት የሾመው የሲዳማ ዞን ክልል ሆኖ ከደቡብ ክልል ከወጣ በኋላም ክልሉን መምራት ያለበት የሌላ ዞን ተወላጅ ነው የሚል ሀሳብ የሚያራምዱ ቢኖርም አቶ ደየ መዳሌ ግን ሻሪም ሻሚም ደሄደን ስለሆነ የተለየ ነገር የለውም ነው የሚሉት። ድርጅቱ ሊቀበርም ስሉ የነበረው ክልሉ ቢወጣም ከደሄደን አመራር ብቻ አይሆንም የሚል አቋም አላቸው። ሌላ ምርጫ ካልተካሄደ በቃ ከደሄደን ውጭ የሚሆንበት እድል የለም። ይቱ አባላት መካከልም ብዙ ይመስላል በህዝብ እንደራሴዎች ፊት ቀርበው ቃለ መሃላ የፈጸሙት የክልሉ ምክትል ርዕሰ መስተዳድር አቶ ሬስቱ ይርዳው ለክልሉ ህዝብ ምን መስራት እንደሚፈልጉ ገለጽ አድርገዋል። አቶ ሬስቱ የመጀመሪያ በሆነው ንግግራቸው የህዝብና የመንግስትን አደራ ተቀበልኩ ያሉት የክልሉ መንግስትም ሆነ ገዢ ፓርቲ ደሄድንም በከባድ ፈተና ውስጥ ባለበት ወቅት ነው ብለዋል። አቶ ሬስቱ ሁሉንም የክልሉን ህዝብ በእኩልነት እንደሚያገለግሉም ተናግሯል። የክልሉ ህዝቦች የዴሞክራሲና የልማት ጥያቄዎች በሚገባ አለመመለሳቸውንም ተናግሯል። የንጋስ ስርዓት ግንባታ መሰረት በመሆኑ የክልሉ መንግስት ህገወጦች ላይ በህግ መሰረት የሚያስተምር እርምጃ እንዲወሰድ ከማድረግ ወለጎን ወጣቱንና ሌሎች የህብረተሰብ ክፍሎች በህግ የበላይነት ላይ ያላቸው ግንዛቤ እንዲዳብር የሚያስችል ስራዎች በትኩረት ይሰራል። ከዚህ በተጨማሪም አዳዲስ አመራሮችን ማዋቀር ሁለንተናዊ ታድሶ ማድረግና የፍትዊ አሰራሮችን ማስወገድም ትኩረት እንደምሰጣቸው፣ በሌላ በኩል ደግሞ በክልሉ የሚነሱ ራስን በራስ የማስተዳደሩ ጥያቄዎችን በብልሃትና የክልሉ ህዝብ ባሳተፈ መንገድ እንደሚፈቱም ገልጸዋል። በኢትዮጵያዊ ማንነትና በብሔር ማንነት መካከል ያለው ሚዛን መጠበቅ የሚያስችል ፖለቲካዊ ስራ መስራትና ህብረ ብሔራዊ የፌዴራሊዝም ስርዓት ለማጽናት የሚያግዙ ተ ተግባራትም ትኩረት እንደሚሰጣቸው ተናግረዋል። ምክትል ርዕሰ መስተዳደሩ ዘረኝነት፣ ሃይማኖታዊ ጽንፈኝነትና ህገወጥነት በክልሉ እየታየ መሆናቸውና ጽኑ ትግልም እንደሚደረግባቸው ገልጸው በክልሉ ባለፉት ሶስት ዓመታት በዘለቀው የጸጥታ ችግር የተቀዛቀዘውን ነገር ግን ትኩረት ያላገኘውን የምጣኔ ሀብት መውደቅ መፍትሄ እንደሚፈልግለትም ምክትል ርዕሰ መስተዳድሩ ተናግረዋል። የጠቀሷቸው አስቸጋሪና ውስብስብ ያሏቸው በክልሉ የሚታዩ ችግሮች በህዝብ የነቃ ተሳትፎና እገዛ እንጂ በመንግስት አቅም ብቻ እንደማይፈቱ ጠቁመው የአገር ሽማግሌዎች፣ የእምነት ተቋማት፣ አርሶና ሰማሪ ወታደሮች እንዲሁም ወጣቶች ሰላም በማስፈረገድ የድርሻቸውን እንዲወጡም ጠይቋል። አቶ ደየሙ ዳለ ከምክር ቤቱ አምስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤ የተጠበቀው ብዙ ውሳኔዎች ሆነው ሳለም ከአስር ወራት በኋላ የተቀመጠው ምክር ቤት የዳሳቸው ጉዳዮች ከተጠበቀው በታች ነው ብለዋል። በማካሄዳቸው በፊት የደህ ዘን ሊቀመንበር ሚዲያ እንወስዳለን ህግ እናስከብራለን፣ ተጠያቂዎች ይነሳሉ፣ ለህግ ይቀርባሉ ብለ ነበር እና ሰው አንደኛ የጠበቀው እሱን ነው። ሁለተኛ በድርጅታዊ ዲስፕሊን ካልያዙ በቀር አስር ዞኖች እንደገና ለክልል ጥያቄ ያቀረቡ ነበሩ። የእነሱ ጉዳይ አጀንዳ ይቀርባል የሚል ኤክስፐክቴሽን ነበረ። ሶስተኛ እኛ የምናውቀው ክልሉ ውስጥ ከፍተኛ ሙስና የማዳበሪያ ሂዳ አልተመለሰም ብሎ የክልሉ በጀት በየቀኑ አንድ ነጥብ ስምንት ሚሊየን ብር የሚወድ ወለዳል። ለዛ ተጠያቂ በህግ ይቀርባል ብለን ነበር፣ አልተደረገም ና በጣም ከተገበተው በታች ነው። ለአሜሪካን ድምፅ ራዲዮም የዮናታን ዘብዲዮስ ሐዋሳም